በአዲስ አበባ ለሚገኙ መምህራን የቤት ክራይ ድጎማ ማሻሻያ መደረጉና ነጻ የሕዝብ ትራንስፖርት መጠቀም የሚችሉበት መንገድ ማበጀቱን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቀዋል። በአዲስ አበባ ውስጥ የሚገኙ ትምህርት ቤቶች የሚያገለግሉ መምህራን እያጋጠማቸው ያለው የኑሮ ውድነት ታሳቢ በማድረግ የቤት ክራይ ድጎማና የከተማ አውቶብስም በነፃ እንደሚጠቀሙ ለዚህም መንግስት ከ50 ሚሊዮን ብር በላይ ወጪ ለማድረግ እንደተዘጋጀ በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ አቶ ዲለሞ አቶሬ ለዶችቤሌ ተናግረዋል። እንደ አቶ ዲለሞ መምህራን በአነስተኛ ዋጋ ተከራይቶ የሚኖሩበትን ቤት ለማቅረብ አስተዳደሩ ቅድመ ዝግጅቱን እያደረገ መሆኑን ተናግረዋል። በድምሩ ወደ አስራ አምስት ሺህ አካባቢ ይሆናል ብለን ነው የምናስበው። ምክንያቱም መምህራን በእርግጥ ወደ በድምሩ ከሀያ ሺህ አካባቢ ነው የሚሆነው። ብዙዎቹ ከዛ ውጭ ያሉት በአንድ በቀደም ስል በነበረው የኮንዶሚኒየም ቤት ላይ ሁለተኛ የራሳቸው ቤት ያላቸው የቀበሌ ቤትና የመንግስት ቤት ላይ የሚኖሩ እነዛን የማጥራት ስራ ሰርተናል። እስካሁን ባለን መረጃ ወደ አስራ አምስት ሺህ አካባቢ መምህራን እንዳሉ የቤት ፍላጎት እንዳለ ለመለያየት ተሞክሯል። አሁን ቨንስ አምስት ሺህ ቤት እናቀርብ ይባል እንኳን ከአንድ ቢሊየን በላይ ችግር ነው። ወጪ የሚጠይቀኛል። ስለዚህ በድምሩ እነዛን ቤቶች ለሁሉም እናደርስ ቢባል ሞስፋብሊ ወደ አራት ቢሊዮን በላይ ወጪ ይጠይቃል ማለት ነው አምስት ቢሊዮን አካባቢ። በአዲስ አበባ የሚኖሩ መምህራን ይህን የትምህርት ቢሮውን እርምጃ እንዴት ይመለከቱታል ብለን ጠይቀን ነበር። በአዲስ ከተማ ክፍለ ከተማ ነዋሪ የሆኑትና የድላችን ሁለተኛ ደረጃ ትምህርት ቤት መምህር የሆኑት መምህር ዩሱፍ ኑርዬ ለዶችቤሌ እንዲህ ሲሉ ገልጸዋል የመደረጉ ነገር እንደ አዲስ አበባ ተጨባጭ ሁኔታ ከመንግስት ተገቢም ብቻ ሳይሆን የዘገየ ነበር። ምክንያቱም አሁን ባለው የኑሮ ሁኔታ ና በአጠቃላይ ባለው የቤት ውድነት አዲስ አበባ ላይ መኖር በጣም አስቸጋሪ ነበር። በተለይም ለመምህሩ በጣም ማነቅ ሆኖ አስሮት የከረመ ነበር ና በጣም አስቸጋሪ የሆነበት ጊዜ ነበር። ከሐምሌ አንድ ተጀምሮ በሚተገብረው እውነተኛ ነገር መንግስት ይህን የሚያደርገው ከሆነ በተወሰነ መንገድ ለመምህሩ ምን ይሰጠዋል? እስትንፋስ ይሰጠዋል። ምክንያቱም ያለው ሁኔታ ጫናው አጠቃላይ ከገበያው የኑሮ ውድነቱ ጋራ ብሩ የመግዛት አቅሙ ከመውደቁ ጋር ተያይዞ የነበረው ነገር አንደኛ ለትምህርት ጥራቱ ወርቀት ከፍተኛ አስተዋጽኦ እያደረገ ነበር። መምህሩ በኑሮ ውድነት የታሰረበት እንደዚሁ መምህሩ የተለያዩ ተማሪዎችን ኩሽና ቤት ሳይቀር ተከራይቶ የሚኖርበት ሂደት ስለነበረ ይህንን መንግስት ማድረጉ ተጨባጭ የሆነ ለውጥ ያመጣል የሚል አስተሳሰብ ነው በእኔ በኩል ያለኝ። የቤት ግንባታው በመጋቢት ወር ሁለት ሺ ስምንት ዓመተ ምህረት ውስጥ ስብሰባ ላይ ተነግሮን ነበር የምሉት መምህር ዩሱፍ፣ ከግንቦት ወር ጀምሮ መንግስት ለቤት ድጎማ በወር ስምንት መቶ ሀምሳ ብር እየተሰጣቸው መሆኑን አክለው ገልጸዋል። የቤቱን ግንባታ በተመለከተ መንግስት እንደ ወትረው ተስፋ ከመስጠት ውጪ ይሁን አያደርግም የሚሉ አስተያየት ሰጪዎችም አሉ። መንግስት ተስፋ ብቻ የሚሰጥ ከሆነ ይላሉ መምህር ዩሱፍ በመቀጠል ምናልባት በእኛም ብቻ ሳይሆን በሌሎች ሴክተሮችም ላይ ወይም በሌሎች ልማቶች ላይ የሚታይ ነገር ነው። የመንግስት ከፍተኛ ክፍት ያለበት ወይም ደግሞ ችግሩ ይህን ነገር ነው። ብዙ ጊዜ ቃል ይገባል የመተግበር ችግር አለበት። ያ ደግሞ ከህዝብና መንግስትና ህዝብን ጀርባ እያካሄዳቸው ያለበት ሁኔታ ነበር። ምናልባትም አሁን ይህኛውን ነገር እንደዚህ ቃል ገብቶ ካለው ፕሬር አንጻር መንግስት አይፈጽመው የሚል ነገር አይኖረኝም። ምክንያቱም በዚህ ላይ ሀገሪቱ በተጨናነቀችበት ሁኔታ ላይ ያለው ወይም ደግሞ ባለው እንደዚህ ጥንቀት ላይ ትምህርት ጥራትን አስጠብቃለሁ ብሎ የሚነሳ ከሆነ ይህንን ቃል ያጥፈዋል የሚል ሀሳብ ሰብም የለኝም ሰበብ መንግስት ይህን አስቦት የሚያደርገው ከሆነ በመንግስት ላይ ከፍተኛ የሆነ ፖለቲካላ የሚሆን ኢኮኖሚካ አጠቃላይ ማህበራዊ ከፍተኛ የሆነ ኪሳራ ያስከትል ይችላል። ምክንያቱ መምሄሩ ከዚህ በኋላ በቀኝ የሚል ነገር ነው ያለው። አንዳንድ መረጃዎች እንደሚጠቁሙት ያለ በአዲስ አበባ ደረጃ ከፍተኛ የሆነ የመምህር ፍልሰት አለ፣ ከፍተኛ የሆነ የትምህርት ጥራት ውድቀት አለ። ይሄ ባለበት ሁኔታ ይህ መንግስት አይተገብረውም የሚል አስተሳሰቡ ወይም አመላከቱ የሚኖረኝ አይመስለኝም። ይህን ጉዳይ በተመለከተ በዶቼ ቬሌ የፌስቡክ ተከታታዮች በሰጡት አስተያየት የኑሮ ውድነት በአዲስ አበባ ብቻ ስላልሆነ መንግስት ይህን በጎ እርምጃ በአገር አቀፍ ደረጃ መፈጸምን እንዳለበት አሳስቧል።